ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ የሚያሰማውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የተከበራችሁ አድማጮች እንደምናምሽታችኋል። ከዋሽንግተን ዲሲ የምናስተናግዳችሁ ቆንጂት ታዬና አዲሱ አበበ ነን። ለዛሬ ሐሙስ ሐምሌ 24 2006 ዓ ም ካሉን ዝግጅቶች ውስጥ አንዱን እናስተዋውቃችሁ። የሰሞኑ አብይ ዜና የኢቦላ በሽታ መዛመት ስጋት the countries represent a danger at this point to the rest of the world uh, and because the best way to deal with this <laughs> is የዩናይትድ ስቴትስ የእንደራሴዎች ምክር ቤት አባል አለን ግሬሰን ከተናገሩት የወሰድነው ነው። ዝርዝሩ ከዜና በኋላ በሚቀርበው አብይ ርዕስ ይደመጣል። የኢትዮጵያ አየር መንገድ ከምዕራብ አፍሪቃ በሚገቡ በረራዎች ላይ በዚሁ በኤቦላ በሽታ መዛመት ምክንያት ቅኝት እያደረግን ነው ብሏል። ከአዲስ አበባ ዘገባ አለን። አንድነትና መኢአድ የውህደት ጉባኤያቸውን ነሐሴ መጀመሪያ እንደሚያደርጉ ገለጡ። በዚህም ላይ ዘገባለን። አብራችሁ እንድታመሹን ጋብዛለን። ላይምቤክ ፕሮግራሙን እየመራ ነው። አሁን ዜናውን እናስቀድማለን። በአስፈሪ ሁኔታ እየተዛመተ ያለውን የኢቦላ ቫይረስ ወረርሽኝ ከአገራቸው ለመግታት የሴራሊዮኑ ፕሬዝዳንት ኤርነስት ባይ ኮሮማ የአስቸኳይ ጊዜ ማወጃቸው ተነገረ። ፕሬዚዳንት ኮሮማ ለሀገራቸው ሕዝብ ባሰሙት ቃል በሽታው በገባባቸው አካባቢዎች በሙሉ ምንም ዓይነት ሕዝባዊ ስብሰባ እንዳይደረግ መንግስት ማስጠንቀቁና ማሳሰቢያ ማውጣቱን ገልጠው በሽታው ያለባቸውን ሰዎች እየለዩ የቤት ለቤት አሰሳ እንዲካሄድና ወደ አገር ለሚገቡ የአውሮፕላን መንገደኞችም አስፈላጊ መረጃዎች እንዲሰጡ መነገሩን አክለው አመልክተዋል። ይህ መንግስት የጀመረው እርምጃ ከ60 እስከ 90 ቀናት ይዘልቃል ተብሏል። ሴራሊዮን በከፍተኛ የኢቦላ መዛመት ማጥፋት ላይ ነች ያሉት ፕሬዚዳንት ኮሮማ ነገ አርብ ወደ ጊኒ በመሄድ ከጊኒውና ከላይቤሪያው አቻዎቻቸው ጋር እንደሚገናኙም ተናግረዋል። ጊኒና ላይቤሪያ ሴራሊዮንን ጨምሮ በሽታው ክፉኛ የተዛመተባቸው አገሮች ሲሆኑ የተባበሩት መንግስታት ድርጅት የጤና ድርጅቱ ደብሊው ኤች ኦ እንደገለጠውም ካለፈው አርብ ወዲህ ብቻ የሞቱትን ሀምሳ ሰዎች ጨምሮ ከየካቲት ወር በኋላ በድምሩ ቢያንስ 729 ሰዎች ሞተዋል። በሽታው ይህ አሃዝ ባለፈው ሳምንት ናይጄሪያ ውስጥ የሞተውንና የዩናይትድ ስቴትስና የላይቤሪያ ዜግነት የነበረውን ሰው ይጨምራል። የዓለም ጤና ድርጅቱ ደብልዩ ኤች ኦ እንደገለጠው ከሆነም ይህ ሰው ከመሞቱ በፊት ከ56 ሰዎች ጋር መገናኘቱን የናይጄሪያ ባለሥልጣናት ተናግረዋል። ከነዚህ ከተጠቀሱት አገሮች ሁሉ ትልቁ አደጋ 339 ሰዎች የሞቱባት ጊኒ፣ ቀጥሎ ሴራሊዮን 233 ሰዎች፣ ላይቤሪያ ውስጥ 156 ሰዎች መሞታቸው ታውቋል። በደብሊው ኤች ኦ መረጃ መሰረት ምዕራብ አፍሪካ ውስጥ የኢቦላ በሽታ አጠቃላይ ቁጥር የበሽተኞቹ ማለት ነው 1323 ደርሷል። ኢቦላ ወደ ዩናይትድ ስቴትስ እንዳይሰራጭ እርምጃ እንዲወሰድ የተደረገውን ጥሪና የኢትዮጵያ አየር መንገድ ስለያዘው ጥረት የሰጠውን መግለጫ የያዙ ዘገባዎች ከዜና በኋላ ይቀርባሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ናቪ ፒሌይ ለወታደራዊ ጥቅም ሲቪሎች የተጠለሉበትን ወይም የሚጠቀሙበትን መዋቅር ኢላማ ማድረግ ዓለም አቀፍ የሰብአዊ መብትና የሰብእናን ሕግ ይጥሳል ሲሉ ተናገሩ። እነዚህን የሰብአዊ መርሆዎች በመጣስም እስራኤልና ሐማስ የጦርነት ወንጀል በመፈጸም ሊከሰሱ እንደሚችሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት አሐዝ እንደሚያመለክተው በሁለቱ ወገኖች ውጊያ ሰለባ ከሆኑት 1200 ፍልስጤማውያን 74 ከመቶ ሴቶችና ህጻናት ናቸው። በጦርነቱ ሰለባ የሆኑ እስራኤላውያን ወደ ስልሳ የሚሆኑ ሲሆን ከሁለቱ በስተቀር ሁሉም ወታደሮች ናቸው። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ትዝታ በላቸው ታቀርባለች። ሀያ አራተኛ ቀኑን በያዘው የጋዛ ጦርነት ዋና ገፈት ቀማሾች በብዙ ሺዎች የሚቆጠሩ መኖሪያና ንብረታቸው የወደመባቸው ፍልስጤማውያን ናቸው። ጋዛ ውስጥ አሁን እየወደሙ ያሉት መኖሪያ ቤቶች፣ ሆስፒታሎች፣ የመንግስታቱ ድርጅት ያቋቋማቸው ትምህርት ቤቶች፣ ለህዝቡ ኑሮ አስፈላጊ የሆኑ እንደ ውሃና መብራት እንዲሁም የመጸዳጃ አገልግሎቶች ጥቃት እንዳይደርስባቸው ዓለም አቀፍ ህግ ይደነግጋል ብለዋል ናቪ ፔሊ። በአሁኑ ሰዓት 250 ሺህ የሚሆኑ ፍልስጤማውያን በተባበሩት መንግስታት የእርዳታ ድርጅት ትምህርት ቤት ቅጥር ግቢ ውስጥ ተጠልለው እንደሚገኙ ገልጸው፣ እስራኤል ትምህርት ቤቱን በቦምብ በመደብደብ ሴቶችና ህጻናትን መግደሏ የጦርነት ወንጀል ነው ብለዋል ፔሊ። ሐማስ በበኩሉ የመንግስታቱን ድርጅት መስሪያ ቤት እንደ መሳሪያ ማከማቻ መጠቀሙ ዓይን ያወጣ የአለም አቀፍ ህግ ጥሰት ነው ብለዋል። ሮኬቶችን ትምህርት ቤቶችና ሆስፒታሎች ውስጥ ማከማቸት ወይም ህዝብ ከበዛበት አካባቢ ሮኬቶችን መተኮስ የዓለም አቀፍ ሰብአዊ መብት ጥሰት ነው። ሆኖም ሌላዋም ወገን ማለትም እስራኤልም ከዚህ ወንጀል ነጻ ናት ማለት አይደለም። እርሷም ዓለም አቀፍ ህግን እየጣሰች ነው እስራኤል እንደ ጋዛ ወራሪ ኃይል የፍልስጤማውያንን ደህንነት የመጠበቅ ግዴታ አለባት ለሚጠቃው ህዝብ የሕክምና እርዳታ ምግብ፣ ንጹህ ውሃና ሰላማዊ መኖሪያ ልታቀርብለት ህግ ያስገድዳታል ብለዋል የመንግስታቱ ድርጅት የሰብአዊ መብት ኮሚሽነር ናቪ ፒሌ። ሃማስ እስራኤል ላይ የሚያካሄደውን የሮኬት ጥቃትም አውግዘው፣ እስራኤል ሕዝቧን ከጥቃት የመከላከል መብቷ የተጠበቀ ነው ሲሉ ተናግረዋል። የበረራ ቁጥሩ 17 የሆነው የማሌዥያው አውሮፕላን ተመቶ ወደ ወደቀበት የምስራቅ ዩክራይን አካባቢ እንዳይሄዱ በአፍቃሪ ሩሲያ ኃይሎች የተከለከሉት ዓለም አቀፍ ታዛቢዎች ከብዙ ቀናት እገዳ በኋላ ዛሬ ለመጀመሪያ ጊዜ ከስፍራው መድረሳቸው ተሰማ። የአውሮፓ የደህንነትና ተራዶ ድርጅት ዛሬ ሐሙስ ይፋ ባደረገው መግለጫ ከታዛቢ ቡድን ውስጥ የተወሰኑ ጠበብት ያሉበት አንድ የልኡካን ጓድ ከአውስትሬሊያ እና ከኔዘርላንድስ ኤክስፐርቶች ጋር በመሆን በስፍራው መድረሱን አመልክቷል። አንድ የድርጅቱ ቃል አቀባይ ለሲንኤን ቴሌቪዥን በሰጡት ቃል ቡድኑ ከስፍራው እንደደረሰ በአውሮፕላኑ ስብርባሪዎች ላይ የተመሠረተ ጥናቱንና ምርምሩን በቀናት ውስጥ እንደሚጀምር ተነግሯል። ዛሬ ሐሙስ ማለዳ ላይ ዩክራይን ይፋ ባደረገችው መግለጫ በአፍቃሪ ሩሲያ ኃይሎች ላይ የሚካሄደውን ውጊያ ለአንድ ቀን በማቆም ዓለም አቀፉ ቡድን ለሚያካሄደው የምርመራ ሥራ ዕድል ለመስጠት ማቀዷን አመልክታለች። ከኪቭ በተሰማው መግለጫ መሰረት ውጊያውን ጋብ ለማድረግ ውሳኔ ላይ የተደረሰው ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በቀረበ ጥያቄ መሰረት ነው። ባለፈው ሐምሌ 10 ቀን በደረሰውና 298 ሰዎች የሞቱበት የአውሮፕላን አደጋ ሰለባዎች ቤተሰብ የመርማሪዎቹን ውጤት ለመስማት በከፍተኛ ጉጉት ላይ መሆኑንም ታውቋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በገዢው ፓርቲና፣ ይቅርታ፣ ወደ ቀጣዩ ዜና ለማለፍ የጋዜጠኛ ተመስገን ደሳለኝ የፍርድ ሂደት አሁንም ለሌላ ጊዜ ተቀጥሯል። ጉዳዩን የሚያዩት ዳኛው ለሁለተኛ ጊዜ በመቀየራቸው ምክንያት እንዳልተመለከቱት ለችሎቱ ታዳሚ ተናግረዋል። መለስካቸው አመሃ ከአዲስ አበባ ዝርዝሮ ልኳል። ተመስገን ደሳለኝ በቀድሞዋ ፍትሕ ጋዜጣ ላይ በወጡ መጣጥፎች ሳቢያ ሶስት ክሶች ቀርበውበት የአቃቤ ሕግ ማስረጃዎች ከቀረቡና ተከሳሽም መከላከያውን ካቀረበ በኋላ ፍርድ ቤቱ ውሳኔ ይሰጣል ተብሎ ሲጠበቅ ይሄ ለአራተኛ ጊዜ መሆኑ ነው። ከአንድ ዓመት በላይ ጉዳዩን ሲመለከቱት የቆዩት ዳኛ የመጨረሻውን የፍርድ ውሳኔ ሳይሰጡ ከተነሱ በኋላ በዛሬው ዕለት ያስቻሉት ዳኛ ሁለተኛው ተቀያሪ ዳኛ ናቸው። ዳኛው ዛሬ እንዳሉት ለጉዳዩ አዲስ በመሆናቸው ገና አላጠኑትም፣ ስለሆነም ጉዳይ ውሳኔ አልተሰጠውም። አሁን ካለው የሥራ ጫናም ቢሆን በዚህ ዓመት ሊፈጽሙት ስለማይችሉ ለመጪው ዓመት እንደሚተላለፍ ገለጹ። አቃቢ ሕግ ይህንን በጽኑ እንደሚቃወም ገልጿል። የተከሳሽ ጠበቃም ጉዳዩ ቶሎ እንዲወሰንበት ያላቸውን ፍላጎት ገልጸው ፍርድ ቤቱ በሚያመቸው መንገድ ቢሆን ግን እንደሚመርጡ ተናግረዋል። የአስራ ስድስተኛ ወንጀል ችሎት ዳኛም ከሌሎቹ ዳኞች ጋር ተመካክረው ለመበየን ለጥቂት ደቂቃዎች ባለ ጉዳዮቹን ውጭ እንዲጠብቁ አዘዋቸዋል። ከቆይታ በኋላም በጉዳዩ ውሳኔ ለመስጠት ለጥቅምት አራት ቀን 2007 ዓ ም ችሎቱ ተለዋጅ ቀጠሮ ሰጥቷል። ተመስገን ደሳለኝ በጋዜጣ ሕዝቡ በሀገሪቱ መንግስትና በህገ መንግሥታዊ ስርዓቱ እንዲያምጽ እንዲሁም ስርዓቱ እንዲፈርስ በፈጸመው የመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ወንጀል፣ የሀገሪቱን መንግስት ስም በማጥፋት ወንጀልና የሐሰት ወሬዎቹን በማውራት ሕዝብ ማነሳሳት ወንጀል እንደተከሰሰ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ 116 ሰዎችን እንደጫነ ከቡርኪና ፋሶ ወደ አልጄሪያ ሲበር የዛሬ ሳምንት ሐሙስ ከተከሰከሰው የኤር አልጄሪ አውሮፕላን ላይ ስብርባሪዎችን ለማግኘት ፈረንሳይ አንድ ወታደራዊ ጓድ መላኳ ተገልጿል። ከፕሬዚደንት ፍራንሷ ኦላንድ ቢሮ አርብለታ ይፋ የሆነው መግለጫ እንዳመለከተው 51 የፈረንሳይ ዜጎችን የጫነው አውሮፕላን ምንም እንኳ ክፉኛ የተሰባበረ ቢሆንም መለየት ግን ተችሏል። ከቡርኪና ፋሶ የጦር ኃይል ጀኔራል ጂርቤ ዲንዴል አውሮፕላኑ ሰሜናዊ ማሊ ባለው በረሃማ ስፍራ መውደቁን እንዲህ ሲሉ አረጋግጠዋል። በዚህ አካባቢ አሳሽ ቡድኑ የአውሮፕላኑን ስብርባሪና እንዳለመታደል ሆኖም የሰዎችን አስክሬን አግኝቷል። እየመሸ በመሄዱም የደረሰውን የአደጋ መጠን በትክክል መመዘን አልተቻለም ብቻ ግን አንድም ሰው በህይወት እንዳልተገኘ ቡድናችን አረጋግጧል ከ51 ፈረንሳውያን በተጨማሪም 24 የቦርኪና ፋሶ 8 የሊባኖስ ስድስት የአልጄሪያ ና ቢያንስ የ11 አገሮች ዜግነት ያላቸው መንገደኞችም እንደነበሩበት ታውቋል በመጨረሻም የክርስትና እምነት የናልተውም በማለቷ ሞት የተፈረደባት ሱዳናዊት በህይወት ቆይታ አሁን ወደ ዩናይትድ ስቴትስ የምትመጣ መሆኗን እንዳስደሰተው ዋይት ሀውስ ገለጠ። ሜርያም ያህ ኢብራሂም የዩናይትድ ስቴትስ ዜግነት ካለው ባለቤቷና ሁለት ልጆቻቸው ጋር ሮም የገቡ ሲሆን አንደኛዋ ህፃን ማርያም ኢብራሂም እስር ቤት ሆና የወለደቻት ነች። ወደ ቫቲካን ሄዳም ከርዕሰ ሊቃነ ጳጳሳት አባ ፍራንሲስ ጋር ተገናኝታለች። አቡኑም ስለ እምነቷ ጽናት አመስግነው ባርከዋታል። የዩናይትድ ስቴትሷ የብሔራዊ ጸጥታ አማካሪ ሱዛን ራይስም በበኩላቸው ዩናይትድ ስቴትስ የእምነት ነጻነት ለተነፈጉ ወገኖች ለምታደርገው ድጋፍ መርያም ኢብራሂም ካሳየችው ጽናት ልምድና ትምህርት መቅሰም ይቻላል ብለዋል። መርያም ኢብራሂም ባለፈው ግንቦት ወር ነው በአንድ የሱዳን ፍርድ ቤት ዳኛ የእስልምና እምነቷን ወደ ክርስትና ሃይማኖት በመለወጧ ሞት የተፈረደባት። በሱዳን ህግ የእስላም ልጆች የአባታቸውን ሃይማኖት ነው የሚከተሉት ተብሎ ይታመናል። መሪያም ኢብራሂም ደግሞ ያደገችው ከክርስቲያን ኢትዮጵያዊት እናቷ ጋር መሆኑ ይታወቃል። ፍርዱ ከተሰጠበት ጊዜ ጀምሮ እርሷና ቤተሰቧ ካርቱም በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ ከለላ ተሰጥቷቸው ነው የቆዩት። አድማጮች ዜናው አበቃ። የተከበራችሁ አድማጮች በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ የሚተላለፈው የሐሙስ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የምናስተናግዳችሁ ቆንጂት ታዬና አዲሱ አበበን። ቀጥሎ የምናቀርበው የምሽቱ አብይ ርዕስና የመጽሔት ዘገባዎች ይሆናሉ። ወደዚያ ከማምራታችን በፊት ግን በሁለተኛው አጋማሽ ከምናቀርባቸው ከምናቀርበው አንድ ዘገባ በቅንጫቢ እናሰማችሁ። የግዝ ቅኔ መምህር የሆኑት መምህር ሐዋስ ተረፈ በሀገር ቤት ባለው ስርዓት መልክ አቢያቸውን አዳብተው ባዶግራቸውን ሆነው በግዕዝ እና በአማርኛ ቅኔ ዘርፈው ተመልካቹ ቅኔ የሰማበት ብቻ ሳይሆን እንዴት እንደሚከወንም ያየበት ጭምር ነበረ ዝግጅቱ። የሰማናቸው ገጣሚ ሶሎሞን ሞገስ ናቸው። በአዲስ አበባና በዲሲ መካከል በተካሄደ የግጥም ጉባኤ ከሰጡት አስተያየት ስለ አዲስ አበባው የተናገሩትን ነው። የወሰን ነው። በሁለተኛው አጋማሽ ይቀርባል። ሌላው ዝግጅታችን ደግሞ በገዢው ፓርቲና የምርጫ ስነ ምግባር ደንብ በፈረሙት ተቃዋሚዎች የተቋቋመው ሀገር አቀፍ የፖለቲካ ፓርቲዎች ምክር ቤት በግንባር ተገናኝቶ ለመወያየት መድረኩን ፈጥሯል ሲሉ የኢዴፓ ፕሬዝደንት ተናግረዋል። ይህኛውም በሁለተኛው አጋማሽ ላይ የሚቀርብ ይሆናል። ወደ ምሽቱ አብይ ርዕስ ስንለፍ፣ አሁን የኢቦላ ቫይረስ ወደ ዩናይትድ ስቴትስ እንዳይሰራጭ ለመከላከል የሚያስችል ጥሪ ተላለፈ። በጊኒ፣ በላይቤሪያ፣ በሴራሊዮን ዜጎች ወይም እነዚህን አገሮች በጎበኙ ሰዎች ላይ ለኦባማ አስተዳደር አስቸኳይ የጉዞ እገዳ እንዲያደርግ ጥሪ የቀረበው በፍሎሪዳው ኮንግረስማን አለን ግሬሰን ነው። ኮንግረስማን ግሬሰን በእንደራሴዎቹ ምክር ቤት የውጭ ጉዳይ ኮሚቴ ውስጥም አባል ናቸው። ባልደረባችን ጄምስ ባት ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የጉዞ እገዳ ጥሪው የሚነሳው በኢቦላ ቫይረስ የተያዘ ሌላ አዲስ ህመምተኛ እንደሌለ ከተረጋገጠ ከዘጠና ቀናት በኋላ መሆን አለበት ሲሉም ጠይቀዋል ኮንግረስማን አለን ግሬይሰን። ይህም ብቻ አይደለም። ከተጠቀሱት ሦስቱ የአፍሪካ ሀገሮች ሌላም ስርጭቱ የተስፋፋበት ሀገር ከታወቀ በእገዳው ዝርዝር ውስጥ መግባት ይኖርበታል ብለዋል። የኢቦላ ቫይረስ በአሜሪካውያን ላይ የበረታ አደጋ ጋርጧል ሲሉም አስጠንቅቀዋል። እነዚህ ሀገሮች በተቀረው ዓለም ላይ አደጋ ጋርጠዋል። በሽታው በራሱ እስኪጠፋ ድረስ ደግሞ ያለው ተመራጭ መንገድ በቫይረሱ የተጠቁ ሀገሮችን ማግለል ነው። ኢቦላ እንዲህ በከፍተኛ ደረጃ ተሰራጭቶ ሲታይ በታሪክ የመጀመሪያው ነው። ከቀደሙ ልምዶች በመነሳት በሕክምና መከላከል ስለማይቻል ብቸኛው አማራጭ በቫይረሱ የተጠቁትን ከጤናማዎቹ መለየት ነው። ግሬሰን አክለውም ላይቤሪያ ከወዲሁ ድንበሯን በመዝጋት እርምጃ መውሰዷን አውስተው፣ በተመሳሳይ በእርሳቸው የቀረበው የጉዞ እገዳ ጥሪም በኤቦላ የተጠቁ ሀገሮችን በማግለል ስርጭቱን ለመግታት ለተያያዘው ጥረት እንደሚረዳ አስገንዝበዋል። ያቀረቡትን ጥሪ የኦባማ አስተዳደር ከተቀበለና ተግባራዊ ካደረገውም ለጊዜው ናይጄሪያን እንደማይጨምር አብራርተዋል። ባቀረብኩት የጉዞ እገዳ ጥሪ ደብዳቤ ላይ በዝርዝር እንዳመለከትኩት ናይጄሪያ ለጊዜው አትታከልም ምክንያቱም በናይጄሪያ ኢቦላ የታየው ከላይቤሪያ ከመነጨና ወደዚያ ከደረሰ እንጂ በራሷ በናይጄሪያ ውስጥ የተከሰተ ባለመሆኑ ነው። እስካሁን በደብዳቤ ከጠቀስኳቸው ከሶስቱ ማለትም ከጊኒ ከሴራሊዮንና ከላይቤሪያ በስተቀር ኢቦላ በናይጄሪያም ሆነ በሌሎች አገሮች መመንጨቱ አልተረጋገጠም። ይህ በኮንግረስማን አለን ግሬሰን የቀረበ የጉዞ እገዳ ጥሪ የባዳን ዜጎችን እንጂ በውጭ ቆይተው ወደ ሀገራቸው የሚመለሱ አሜሪካውያንን አይመለከትም። ሲመለሱ በራሳቸው አስፈላጊውን ኃላፊነት የሞላበት እርምጃ ይወስዳሉ ብለን እንጠብቃለን ነው የሚሉት ግሬይሰን። የዩናይትድ ስቴትስ የሰላም ጓድ ድርጅትን በበኩሉ በቫይረሱ በከፍተኛ ደረጃ መስፋፋት ምክንያት የበጎ ፍቃድ ሠራተኞቹን በጊዜያዊ መልክ ከሦስቱ የአፍሪካ ሀገሮች አስወጥቷል። የዓለም የጤና ድርጅት በቅርቡ ባወጣው ሪፖርት ካለፈው የካቲት ወዲህ በጊኒ በሴራሊዮንና ላይቤሪያ የኢቦላ ቫይረስ 700 የሚሆኑ ሰዎችን ገድሏል ብሏል። ይህ በእንዲህ እንዳለ የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ ይህንኑ አጥፊ የኢቦላ በሽታ ወረርሽኝ ከሀገራቸው ለማጥፋት አዲስ ብሔራዊ ዘመቻ አውጀዋል። ፕሬዚደንቷ ይህን እርምጃ የወሰዱትም ሁለት የዩናይትድ ስቴትስ የሰላም ጓድ አባላት በቫይረሱ መያዛቸው ተጠርጥሮ ተለይተው እንዲቀመጡ ከተደረገ በኋላ ነው ፕሬዚደንት ሰርሊፍ በትላንቱ ለመላው የላይቤሪያ ሕዝብ ባደረጉት ንግግራቸው በመጪው ሳምንት እዚህ በዩናይትድ ስቴትስ በሚደረገው የዩኤስ አፍሪካ መሪዎች ጉባኤ ላይ እንደማይሳተፉና የላይቤሪያ ልዑካን ቡድን የሚመራው በምክትላቸው በጆዜፍ ቦኬ እንደሚሆን አስታውቀዋል። ሰርሊፍ ዘመቻውን በማስተባበር እዚያው መቆየቱን ነው የመረጡት። በመላ ሀገሪቱ የሚገኙ ትምህርት ቤቶች በሙሉ እንዲዘጉ ከሴራሊዮንና ጊኒ ጋር በሚዋሰኑባቸው አካባቢዎች ያሉ የመገበያያ ስፍራዎችም እንዲሁ በሙሉ እንዲዘጓዘዋል። በዚህ ብሔራዊ ዘመቻ ዋናው የላይቤሪያ ግብ የኤቦላን ወረርሽኝ ማጥፋት ነው ሲሉ የሀገሪቱ የማስታወቂያ ሚኒስትር ሉዊስ ብራውን ተናግረዋል። ይህን ገዳይና በስፋት የተሰራጨ ቫይረስ ለመዋጋት ትልማችንን ለይተናል፣ ቁርጠኞችም ነን ግባችን ህሙማንን መታደግ፣ የጤና ሰራተኞችን ደህንነት መጠበቅና ስርጭቱንም ሙሉ በሙሉ መግታት ነው። ሌላ በበሽታው የተጠቃ አዲስ ህመምተኛ ላለማየት ነው የምንጥረው። ፕሬዚደንት ኤለን ጆንሰን ሰርሊፍ የሀገሪቱ የጤና ጥበቃ ሚኒስቴር ባቀረበው ሀሳብ መሰረት ተለይተው ቁጥጥር የሚደረግባቸውን የበርካታ ሰፈሮች ዝርዝር አሳውቀዋል ሲሉ የማስታወቂያ ሚኒስትሩ ሉዊስ ብራውን አስረድተዋል። ኢቦላ ጠንክሮና ስርጭቱ በስፋት የታየባቸውን አካባቢዎች እናያለን። ከዚያ በኋላ የታመሙትን በመለየት አስፈላጊውን ምግብና መድኃኒት እናዳረሳለን። ያን የምናድርገው የሰውን ከቦታ ቦታ ዝውውር ለመቀነስ ነው። የቪዲዮ ማሳያ ክለቦችና የመዝናኛ ስፍራዎች የእጅ መታጠቢያ ስፍራዎችን ጨምሮ የመጸዳጃ ቤቶችን ጽዳት በሚገባ እንዲጠብቁም ፕሬዝደንቷ ትእዛዝ አስተላልፈዋል። የዛሬውን አርብም ሁሉንም የህዝብ መጸዳጃ ቤቶች በኬሚካል ለማጽዳት ይቻል ዘንድ ከሥራ ነጻ አድርገዋል የገበያ ማዕከሎችን ስለ መዝጋት ሲናገሩም የማስታወቂያ ሚኒስትሩ እንዲህ ይላሉ ፕሬዝዳንቷ የገበያ ስፍራዎችን ስለ መዝጋት ሲናገሩ ማትኮር የፈለጉት በላይቤሪያ ድንበር አካባቢ ባሉት ላይ ነው እነዚያም ፎያን ቦ ወተርሳይድ ና ሌሎችን ጨምሮ ማለታቸው ነው በእነዚያ ገበያዎች ላይ በልማድ ከሁለቱም ወገኖች ያሉ ነጋዴዎች ያሏቸውን ይዘው ይገናኛሉ። እነዚህን የመሳሰሉ ሕዝብ በብዛት የሚገናኝባቸው ስፍራዎችም ለኤቦላ ስርጭት መስፋፋት ዋነኞቹ መሆናቸው ይነገራልና ይህን በከፍተኛ ደረጃ እየተሰራጨ ያለ የኤቦላ ቫይረስ ላይቤሪያ ብቻዋን ማጥፋት ስለማትችል የዓለም አቀፉን ሕብረተሰብ እርዳታ ተማጽናለች ሲሉም የማስታወቂያ ሚኒስትሩ ሉዊስ ብራውን አብራርተዋል። የጤና ባለስልጣናት ስርጭቱን በምን መንገድ መክታት እንደሚቻልና አሁን የደረሰበትን ደረጃ እየገመገሙ ባሉበት በአሁኑ ወቅት ደግሞ ፕሬዝደንት ባራክ ኦባማና ሌሎች የዓለም መሪዎች በቅርብ እየተከታተሉ ነው። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ማሪ ሀርፍ አንድ የዩናይትድ ስቴትስ ዜጋ ናይጄሪያ ውስጥ መሞቱን አረጋግጠናል። ሟቹ አሜሪካዊ ቫይረሱ ከሌላ የኤቦላ ህመምተኛ ወደ ናይጄሪያ የተጓዘው በቫይረሱ ሌላ ቦታ ከተጠቃ በኋላ ነው። ዩናይትድ ስቴትስ እስካሁን ምንም አይነት የጉዞ እገዳ ይፋ አላደረገችም። የዋይት ሀውስ ቤተ መንግስትም በአውሮፕላን የሚደረግ ጉዞ ደህና ነው፣ ስጋት የለበትም ብሏል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል በበኩሉ በወቅቱ የኤቦላ ወረርሽ ምክንያት ዩናይትድ ስቴትስን የሚያስደነግጥ ነገር እንደሌለ አሳውቋል። we ቀጣዩ ዘገባ ወደ አዲስ አበባ ይወስደናል። ደንበኞቹና ሰራተኞቹ ከኢቦላ ቫይረስ እንዲጠነቀቁ ለማድረግ እርምጃ እየወሰደ መሆኑን የኢትዮጵያ አየር መንገድ አስታውቋል። ከምዕራብ አፍሪቃ ወደ አዲስ አበባ በሚደረጉ በሁሉም በረራዎች ላይ ቅኝት እያደረገ መሆኑንም ጠቅሷል። በሌላ በኩል ደግሞ አንድ የፓን አፍሪካን አየር መንገድ ወደ ላይቤሪያና ሴራሊዮን የሚያደርገውን በረራ አቋርጧል። እስክንድር ፍሬው ዘገባ ልኳል። የኢትዮጵያ አየር መንገድ ትናንት ማምሻውን ባወጣውና በድረገጹ ባሰፈረው መግለጫ በአንዳንድ የምዕራብ አፍሪካ ሀገራት የታየውን የኢቦላ ቫይረስ በተመለከተ ቅድመ ጥንቃቄ እያደረገ መሆኑን ጠቅሷል። በበረራ ወቅት በቫይረሱ የመያዙ ድል ወደ ዜሮ የሚጠጋ ቢሆንም ድርጅቱ ግን የተሳፋሪዎቹንና የሰራተኞቹን ደህንነት ለመጠበቅ እርምጃዎችን እየወሰደ መሆኑ በመግለጫው ተመልክቷል። በዚህ መሰረት የኢቦላን ቫይረስ መተላለፊያ መንገዶችንና ሊደረጉ የሚገባቸውን ጥንቃቄዎች በተመለከተ ለሰራተኞቹ መረጃና ስልጠና እየሰጠ መሆኑን አየር መንገዱ አስታውቋል። ከምዕራብ አፍሪካ ወደ አዲስ አበባ በሚደረጉ በሁሉም በረራዎች ላይ ቅኝት እያደረገ መሆኑንም ጠቁሟል። ዝርዝር ማብራሪያ ግን አልሰጠም። በዚህ ርዕስ ላይ ተጨማሪ መረጃ ለማግኘት ወደ ኢትዮጵያ አየር መንገድ የሕዝብ ግንኙነት ደውያለሁ። ለጊዜው በአየር መንገዱ ኃላፊዎች የሚሰጥ ቃለምልልስ እንደማይኖር ተነግሮኛል። በሌላም በኩል የፓን አፍሪካን አየር መንገድ የሆነው ኤስኬዋይ ወደ ላይቤሪያና ሴራሊዮን የሚያደርገውን በረራ አቋርጧል። ዘጋርዲያን በድረገጹ እንዳስነበበው መሰረቱን ቶጎ ያደረገው ይሄው አየር መንገድ በረራዎቹን የሰረዘው ከ መንገደኞቹ አንዱ ከላይቤሪያ ወደ ናይጄሪያ ከተጓዘ በኋላ በዚሁ ቫይረስ ህይወቱ በማለፉ ነው። በዜግነት አሜሪካዊ የሆነውና ለላይቤሪያ መንግስት ይሰራ የነበረው የ40 ዓመቱ ፓትሪክ ሶየር ህይወቱ ያለፈው በናይጄሪያ ዋና ከተማ ሌጎስ መሆኑም ተዘግቧል። ጥምር ዜግነት ያለው ይሄው የመንግስት ሰራተኛ ለሴት ልጁ የልደት በዓል ወደ አሜሪካ ለመጓዝ ዝግጅት ላይ እንደነበረም ነው የተጠቀሰው። ወደ ፍሪታውንና ወደ ሞንሮቪያ ይደረጉ የነበሩ በረራዎች የተቋረጡት የኢቦላን ስርጭት ለመዋጋት ከሚደረገው ጥረት ጋር በተያያዘ መሆኑን አየር መንገዱ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። በነገራችን ላይ የኢቦላ ጉዳይ ከተነሳ በዚህ በሽታ ወረርሽኝ መዛመት በዓለም ዙሪያ ከፍተኛ ስጋት እንደተፈጠረ ይስተዋላል። አድማጮቻችንም የኢሜይል አስተያየት ሰጥተውናል። የኢሜይል መልእክቶች ማሰሚያ ቦታው ባይሆንም ከጉዳዩ ጋር የተዛመተ በመሆኑ ወይም የተዛመደ በመሆኑ እናቀርበዋለን። ስጋታችሁን የገለጻላችሁ የገለጻችሁልን አድማጮች ወደ እኛ ድምፃችሁን አሰምታችኋል። ለምሳሌ ጽጌረዳ በምዕራብ አፍሪካ እየተዛመተ ያለው ኢቦላ በጣም አስክቶኛል። እባካችሁ ኢትዮጵያ ውስጥ ምን አይነት የመከላከልና የዝግጁነት ስራ እየተሰራ እንደሆነ ጠይቁልንና በየጊዜው አሳውቁን ብለዋል። እሺ፣ እንሞክራለን፣ እናደርጋለን። ሌላም ጌቱ የተባሉ አድማጭ በሽታው በአሳሳቢ መልኩ በምዕራብ አፍሪካ እየተዛመተ መሆኑን ጠቅሰው የተለያዩ ሀገሮች ለምሳሌ አሜሪካና እንግሊዝ ጠንከር ያሉ እርምጃዎችን መውሰድ ጀምረዋል፣ እናንተም እየዘገባችሁበት ነው ካሉ በኋላ የተለያዩ የአፍሪካ ሀገሮችም ስጋታቸውን እየገለጹ ነው ብለዋል። አያይዘው የኢትዮጵያ አየር መንገድ ግን አሁንም በዚህ አካባቢ መብረሩን ቀጥሏል። አየር መንገዱ ምን እርምጃ እየወሰደ እንደሆነ በአፋጣኝ ጠይቁልን ሲሉ አሳስበውናል። አዲሱ አየር መንገዱ ቀደም ሲል የሰጠውን መግለጫ አሰምተናል። እንግዲህ አድማጭ ጌቱ ሰምተው እንደሆነ እርግጠኛ አይደለንም። ነገር ግን አየር መንገዱ ቀደም ሲል የሰጠውን መግለጫ እስክንድር ዘግቦልናል። አድማጮቻችን፣ እንደጠየቃችሁት በቀጣዮቹ ቀናት ስለ በሽታው መከላከልና እየተወሰዱ ስላሉ እርምጃዎች በዘገባዎችና የሚመለከታቸውን ክፍሎች እያነጋገርን ማቅረባችንን እንቀጥላለን። እንደ አድማጭ ዝግረዳና ጌቱ ሌሎቻችሁም እንዲሁ ተሳትፏችሁን፣ ጥያቄዎቻችሁን፣ አስተያየቶቻችሁን ማካፈል ቀጥሉ። ምናልባት በእስክንድር ፍሬው ዘገባ ያልተገለጠ የአየር መንገድ መረጃው ኢንፎርሜሽን ካለም እንቀጥላለን። ልክ ነው ሐኪምም ከኢትዮጵያ ከጤና ጥበቃ ማዕከል ወይም መስሪያ ቤቱ እንዲሁ ተከታታይ ነገር እናቀርባለን። አድማጮቻችን ወደ የሚቀጥለው ዘገባ እናልፋለን። የመላው ኢትዮጵያ አንድነት ድርጅትና አንድነት ለዲሞክራሲና ለፍትህ ፓርቲ የውህደት ጉባኤያቸውን በነሐሴ ወር መጀመሪያ ላይ እንደሚያደርጉ ገልጠዋል። ውህደቱ ትግሉን ከፍ ወዳለ ደረጃ ያደርሰዋልም ብለዋል። መለስካቸውማ ከአዲስ አበባ ተከታዩን ልኮልናል። ፓርቲዎቹ ዛሬ ረፋዱ ላይ በጠሩት ጋዜጣዊ ስብሰባ ላይ ያሰራጩት የጽሁፍ መግለጫ ውህደታችን የተቃውሞ እንቅስቃሴውን ወደ ላቀ ምዕራፍ ያሸጋግረዋል የሚል ርዕስ ይዟል። የጽሁፍ መግለጫው ዝቅ ብሎም ውህደቱን የኢትዮጵያ ሕዝብ ለረዥም ጊዜ ሲጠይቀውና ሲመኘው እንደነበረ ይናገራል። አክሎም ይህንኑ ጥያቄ ለመመለስና ገዢውን ፓርቲ የሚፎካከር ፓርቲ ለመመስረት ብቻ ሳይሆን ትግሉን በይዘትም በቅርጽም ወደ ላቀ ደረጃ ለማሸጋገር በሚያስችለን ቁመና ላይ ለመገኘት ተግተን በመስራት ላይ እንገኛለን ይላል። የአንድነት ዴሞክራሲና ለፍትህ ፓርቲ ፕሬዝዳንት አቶ ግዛቸው ሽፈራው ሁለቱ ፓርቲዎች የሚያዋህዳቸውን ጉባኤ የሚያካሂዱትም ነሐሴ 3 እና ነሐሴ 4 2006 ዓ.ም እንደሆነ በእርግጠኝነት ተናግረዋል። እያንዳንዳቸው ፓርቲ ነሐሴ ሶስት የየራሳቸውን ጠቅላላ ጉባኤ ያካሂዳሉ። ከዚህ በኋላ የእያንዳንዳቸው ጠቅላላ ጉባኤ የውህደቱን ውሳኔ ከወሰኑ በኋላ ለሁዱ ፓርቲ የሚሆን ጠቅላላ ጉባኤ ከእያንዳንዱ ፓርቲ ይሰየሙና ለውህዱ የውህደት ጠቅላላ ጉባኤ ይተላለፋል። ስለዚህ ከሁለቱ የተውጣጡት የውህዱ ጠቅላላ ጉባኤ አባላት ነሐሴ አራት ይሰየማሉ። የሁለቱ ፓርቲዎች ውህድ ጉባኤ በውህደቱ የመጨረሻውን ውሳኔ እንደሚሰጥ እየታወቀ ቢሆንም በውህደቱ ጉዳይ ከወዲሁ እርግጠኛ ለመሆን እንዴት ቻላችሁ ለሚለው የጋዜጠኛ ጥያቄም አቶ ግዛቸው ሽፈራው ለእርግጠኝነታቸው የሁለቱን ፓርቲዎች አባላት ፍላጎትና ግፊት ዋቢ ያደርጋሉ። ጠቅላላው የመያድም ሆነ የአንድነት አባላት ለውህደቱ እንዲያውም ፔቴሽን እየጻፉ እና ስለዚህ ይሄ ፍላጎት ከእኛ የበለጠ የጠቅላላው የአንድነትና የማያድ አባላት ነው። ስለዚህ እንዲያውም በማይጠራጠር ሁኔታ ጠቅላላው ጉባኤው ያለምንም ተቃውሞ እንደሚያጸድቀው እርግጠኛ ነኝ። ይህን ወደፊት የምናየው ነውና እና እንዲያውም ያለው ግፊቱ ያለው ከታች ነው። የውህደት ጉባኤያቸውን ለማካሄድ የቀናት ጊዜ ብቻ ያላቸው ሁለቱ ፓርቲዎች ገዢው ፓርቲ ውህደቱ ተግባራዊ እንዳይሆን በተለያዩ እርምጃዎች እየተፈታተንን ነው ብለው፣ ሌላው ችግራቸው ግን የገንዘብ ጉዳይ እንደሆነም ገልጸዋል። ይሁንና ይህም ቢሆን ጉባኤያችንን ከማድረግ አይገታንም ብለዋል። ከስምንት መቶ ሺህ በላይ አባሎች በመላው የሀገሪቱ ክፍሎች እንዳላቸው የሚናገሩት የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት አቶ አበባው ማሪ የአባላቱ ቁጥርና ጥንካሬ ግን በገዢው ፓርቲ የተለያዩ ተጽዕኖዎች እንደ ቀድሞው እንዳልሆነ አልሸሸጉም። ከስምንት መቶ ሺህ በላይ ቋሚ አባላት አለ። ቢሮዎች በየዞኑ በየወረዳው አለን። በሰሜንም በደቡብም በምስራቅም በምዕራብም አሉ ቢሮዎች። ነገር ግን ይሄን ሲባል ድሮ የነበረን አሁን በጭቆናው ብዛት ጭቆናው በመበርታቱ ብዛት እንደ ድሮ ነው ማለት አይቻልም። አሁን መሬታቸውን ገበሬዎች መሬታቸውን ይነጠቃሉ፣ የመንግስት ሰራተኞች ከስራቸው ላይ ይፈናቀላሉ፣ ተማሪዎች አባል ከሆኑ ወደ ከፍተኛ ትምህርት አይሄዱም። ይህ ሁሉ በመሆኑ እንጀራ በልቶ ለማደር እየቀዘቀዘ ስለሆነ እንደ ድሮ አይደለም። በኢትዮጵያ ውስጥ ላለፉት አያሌ ዓመታት ተቃዋሚ የፖለቲካ ኃይሎች የተለያዩ አይነት ትብብሮችን እያደረጉ እንደገና ስለሚፋቱ የሚፈጠሩ አዳዲስ የተቃዋሚ ፓርቲዎች የተለያዩ የትብብሮችን ወይንም የቅንጅት እርምጃዎችን ህዝቡ በጥርጣሬ እንደማያቸው የፖለቲካ ታዛቢዎች ይተቻሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ተኩል ላይ ነው የምንገኘው። በአሁኑ ሰዓት የአሜሪካ የመዝናኛ ክፍለ ጊዜ ይቀርባል። ሙዚቃም አለው እንዝናናለን። መልካም ምሽት አሜሪካዊቷ ዝነኛ ዘፋኝና ተዋናይት ቢዮንሴ ና ልዩ በሆነው የውዝዋዜ ስልቷ ትታወቃለች አዲሱ ዝናና ነው በዘመናዊው ሙዚቃና በመዝናኛው ዓለም ከተሰማሩት ምርጥ ከዋክብት አንዷ ተደርጋም ትታያለች። ይቺ ውብ ወጣት ወጣት ልበላት እሺ? በዛሬው የአሜሪካ መዝናኛ ክፍለ ጊዜያችን የምናቀርበው የቢያንሴን ሙዚቃ ሲሆን ይህንን የዛሬውን ያዘጋጀችው ደግሞ አዳነች ፍስሐዬ ነች። እንዝናና። ሲንግል ሌዲስ የተባለው ዘፈኗ ከአራት ዓመታት በፊት የዓመቱ ምርጥ ዘፈን ለመባል በቅቷል። በዛኑ ዓመት ስድስት የግራሚ ሽልማት በማግኘት ሬኮርድ ሰብራለች። እንደ አውሮፓ አቆጣጠር መስከረም አራት ቀን 1981 ዓ.ም ሂውስተን ከተማ ቴክሳስ ክፍለ ሀገር ተወልዳ ያደገችው ቢያንሴ ጂዘል ኒውልስ ካርተር በልጅነቷ በብዙ የዘፈንና የዳንስ ውድድር ስትሳተፍ ቆይታ በ1990ዎቹ ዓመታት ማብቂያ ገደማ ደስትኒስ ቻይልድ የተባለው የዘፋኝ ሴቶች ቡድን መሪ ዘፋኝ በመሆን ከፍተኛ ታዋቂነት አገኘች። የሙዚቃው ቡድን ዘፈኖች በዓለም ደረጃ በብዛት ከሚሸጡት የሴት ዘፋኝ ቡድኖች መካከል አንዱ ሆነ። ቡድኑ እንደ አውሮፓ አቆጣጠር በ2005 ዓ.ም ተበተነ። በ16 ዓመታት የመዝናኛ ሙያ ስራዋ 17 የግራሚ ሽልማት አግኝታለች። 17 ሚሊዮን ሪኮርዶች ተሽጠውላታል። ከዲስቲኒስ ቻይልድ ቡድን ጋር በነበረችበት ወቅት ደግሞ ከ60 ሚሊዮን በላይ ሪኮርዶች ተሽጠዋል። የ2010 ዓመት ቁንጮ አርቲስት የሚል መጠሪያም አግኝታለች። ከሦስት ዓመታት በፊት ደግሞ የሚሌኒየሙ አርቲስት በሚል ተሰይማለች። በገንዘብ ረገድ ከፍተኛው ክፍያ የምታገኝ ጥቁር ሙዚቀኛ ሆናለች። በብዙ የበጎ አድራጎት ተግባርም ትሳተፋለች። የቢያንስ ዘፈኖች ብዙውን ጊዜ በፍቅርና በግንኙነት እንዲሁም በአንድ ሰው መጽናት ላይ እያተኮሩ ናቸው። አሁን ታዲያ ደንጅረስሊ ኢን ላቭ አደገኛ ፍቅር ይዞኛል የሚለውን ዘፈኗን ልጋብዛችሁ። ደንጅረስሊ ኢን ላቭ አዳነች ፍሳዬን ስለ አሜሪካ መዝናኛ ዝግጅቷን እናመሰግናለን። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ከዘጋቢያችን ጋር ያደረጉት ቆይታ ይሆናል ቀጥሎ። በገዢው ፓርቲና የምርጫ ስነ ምግባር ደንቡን በፈረሙት ተቃዋሚዎች የተቋቋመው አገር አቀፍ የፖለቲካ ፓርቲዎች ምክር ቤት በግንባር ተገናኝቶ ለመዋየት መድረክ ፈጥሯል ሲሉ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት አስታውቀዋል። የምክር ቤቱ አባላት ከሆኑት ተቃዋሚዎች አንዱ የሆነው የኢዴፓ ፕሬዝዳንት ዶክተር ጫኔ ከበድ እንዳሉት ምክር ቤቱ ከምርጫ 2002 በኋላም ስራውን አላቋረጠም። ከባልደረባችን እስክንድር ፍሬው ጋር ቆይታ ያደረጉት ዶክተር ጫኔ ይህንኑ ነጥብ በማብራራት ይጀምራሉ። ብዙ ጊዜ እንቅስቃሴ ላይ ነበረ ወይም አልነበረም የሚለው አባባል በአብዛኛው በሚዲያ ላይ በፕሬሶች ላይ ተጽፎ ካልታየ በስተቀር እንቅስቃሴ ያለው አይመስልም። ብዙ ጊዜ አንዳንዴ ስንገመግም፣ ከዚህ ውጪ ምክር ቤቱ መደበኛ የስብሰባ ጊዜ አለው። በዛ መደበኛ የስብሰባ ጊዜ እየተገናኘ አስፈላጊ የሆኑ ሀገራዊ ጉዳዮችን እና ተቃዋሚ ፓርቲዎች በኩል የሚቀርቡ አቤቱታዎችን በማዳመጥና መፍትሄ በመስጠት ዙሪያ ላይ ለረጅም ጊዜ በፕሮግራሙና በእቅዱ መሰረት ሲሰራ የቆየ ምክር ቤት ነው። መደበኛ የስብሰባ ጊዜ ያለው ሲሉ በየስንት ጊዜ ነው የሚሰበሰበው? እንግዲህ በመተዳሪያ ደንቡ መሰረት በወር አንድ ጊዜ እየተገናኙ ጉዳዮችን ማየት ያስፈልጋል። ከዛ ውጪ አስቸኳይ አጀንዳዎች ካሉ ግን በማንኛውም ሰዓት የጋራ ምክር ቤቱ ጽህፈት ቤት ጠርቶ የጋራ ምክር ቤቱን የፖለቲካ ፓርቲዎች ያነጋግራል፣ ያወያያል፣ መፍትሄም ማቅጣጫ ይዞ ይወጣል። በእንደዚህ አይነት ሂደት ነው የሚሄደው። አስቸኳይ ነገር ካለ ሲሉ ለምሳሌ ከአንዳችሁ ከአንዱ ፓርቲ የቀረበ ነገር ካለ ማለት ነው ማለት ነው። አስቸኳይ ስብሰባዎች የሚያስፈልጉበት ሰዓት ላይ እና አስቸኳይ መፍትሄዎች የሚያስፈልጉበት ሰዓት ከተገኘ ለምሳሌ አሁን የእኛ ጉዳይ በአስቸኳይ ስብሰባ ነው። አስቸኳይ አጀንዳ ተብሎ እኛ ባመለከት ነው መሰረት አስቸኳይ አጀንዳ ተይዞ በአስቸኳይ ስብሰባ ተብሎ የተጠራ ስብሰባ ለሆን ልክ እንዲህ አይነት አካሄዶችን በአስቸኳይ ስብሰባ ነው የምናያቸው። ለአድማጮች ግልጽ ለማድረግ የእኛ ጉዳይ ሲሄዱ ለምሳሌ ሐምሌ አስራ ሁለት አዲስ አበባ ውስጥ ህዝባዊ ስብሰባ ጠርታችሁ ነበረ፣ መቀስቀስ አልቻልንም ብላችሁ አቤቱታ አቅርባችኋል። ቅስቀሳ እንዳናረግ አባሎቻችን፣ አመራሮቻችን ጭምር ተከልክለዋል በሚል ያቀረባችሁት አቤቱታ ማለት ነው። እንግዲህ አስቸኳይ ያላችሁት ትክክል ነው። እሱም በተመለከተ ማለት ነው። እና ይሄ በአስቸኳይ ስብሰባ ሊጠራና አጀንዳ ሆኖ እንድንወያይበት ባመለከት ነው መሰረት በዛ መሰረት ጽህፈት ቤቱ አስቸኳይ አጀንዳ ቀርጾ ይህንን እንድንወያይበት አደረገ። እንዲህ አይነት ነገሮችን መደበኛ የስብሰባ እንትኖቹን ላይጠብቅ ይችላል። ዶክተር ጫኔ፣ እዚህ ላይ የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት ከተቃዋሚ ፓርቲዎች በተጨማሪ ገዢው ፓርቲ ኢህአዴግም የሚሳተፍበት ነው እና ከተቃዋሚዎች የሚቀርቡ ቅሬታዎች ካሉ ብለዋል። ቅድም መግቢያዎት ላይ አገላለጽ የተጠቀሙት አገላለጽ እንደዛ ነው። ከተቃዋሚዎች የሚቀርቡ ቅሬታዎች ሲኖሩ የሚል ከገዢ ፓርቲ ከራሱ ከኢህአዴግ የሚቀርቡ የሉም ወይ? ለምሳሌ ገ ፓርቲ ስብሰባ የሚጠራባቸው አጋጣሚዎች የሉም? በዚህ ጉዳይ ላይ መነጋገር አለብን በሚል ማለት ነው፣ ይኖራል። ለምሳሌ ከአሰራር ውጭ አንዳንድ ተቃዋሚ ፓርቲዎች ለተለያዩ ሚዲያዎች ኢህአዴግን ስም የሚያጠፋ አይነት አካሄድ መግለጫ ሰጠው ከሆነ ስምምነታችሁን በሚጥስ መልኩ ማለት ነው የጋራ ምክር ቤቱን ስምምነት በሚጥስ መልኩ በሚጥስ መልኩ ያንን የመሰለ ነገር በሌሎች ተቃዋሚ ፓርቲዎች በኩል የሚገለጽ ከሆነ ኢህአዴግም ቅሬታ የማቅረብ መብቱ የተጠበቀ ነው። በዚህ ዙሪያ ላይ አንዳንድ አጀንዳዎችን በማስያዝ ኢህአዴግን በበኩሉ እነዚህ መፍትሄን እንዲሰጡ ይሄ በኩሉን አቤቱታና ቅሬታ ማቅረቢያውን ስርአት ተከትሎ ያቀርባል። ያንንም እንወያያለን። መፍትሄም ይሰጣል። በዚህ ጉዳይ ላይ እንግዲህ ዶክተር ጫኔ እንደሚያስታውሱት የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት ሲቋቋም የስነ ምግባር ደንቡን የፈረሙ ተቃዋሚ ፓርቲዎች እና ኢህአዴግ ነበሩ። ከተቃዋሚዎቹ መካከል እንግዲህ ትልልቅ የሚባሉት ኢዴፓና መያድ ነበሩ። አሁን መያድ እየተሳተፈ አይደለም። ኢዴፓ በሂደቱ ቀጥሎበታል። ይህ ምክር ቤት ምን አስገኘልን ትላላችሁ እናንተ እንደ ኢዴፓ በዚህ የተሳተፍን መቀጠላችን መድረኩን ለምን ተጠቀምንበት ብላችሁ ታስባላችሁ? ጥሩ ጥያቄ ነው። መድረኩን እኛ ተጠቅመንበታል ብለን ነው የምናስበው። ፓርቲያችን ምክንያታዊ ፖለቲካ አራማጅ እስከሆነ ድረስ ያሉትን አንዳንድ ጠባብ አካሄዶችና የመልካም አስተዳደር ችግሮች በገዢው ፓርቲም ሆነ በመንግስት በኩል የሚደረጉ ነገሮች ካሉ የሚደረጉ የፖሊሲ ጥሰቶች ካሉ እነዛን ነቅሰን በማውጣት በአጀንዳነት ይዘን ከገዢው ፓርቲ ጋር በግንባር ተገናኝተን መፍትሄ እንዲይዙ ህብረተሰቡም እንዲጠቀም በዚህ በኩል ግፊት እናደርጋለን። ይሄ ለእኛም ፓርቲ ለህብረተሰቡም ከፍተኛ ጥቅም የሰጠበት አካሄድ አለ። በሌላም በኩል ደግሞ እንደዚሁ በክልሎች ደረጃ ያሉ የፓርቲ አባሎቻችን አንዳንድ ጊዜ እንደዚሁ ጭፍን አመለካከት ካላቸው የመንግስቱ ወገኖችም ቢሆን ከስራ የማባረር እድገት የመከልከል፣ ሌሎቹን ሌሎቹንም ተጽዕኖዎች በሚፈጥሩበት ሰዓት መረጃን መሰረት ያደረገ አቤቱታ ካቀረብን ይህንን ከዚሁ በጋራ ምክር ቤት በኩል ሆነን በግልጽ ተወያይተን አባሎቻችን ከእንደዚህ አይነት ወከባና ከዛ ከተፈጸመባቸው ድርጊት አድራጊው ክፍል እንዲቆጠብና ወደ ነበሩበትም ማህበራዊ ህይወትና ሶሾ ኢኮኖሚክ ስራ ውስጥ እንዲሳተፉ የማድረግ ስራ እየሰራን አባሎቻችንን ጠቅመንበታል ማለት ይቻላል። ደጋፊዎቻችንም በዚህ አግባብ እንዲጠቀሙ ገዥውን ፓርቲ ተጽዕኖ የምንፈጥርበት ነው። ስለዚህ ከዚህ አንጻር ስናየው እኛ ተጠቅመንበታል ብለን ነው የምናስበው። የመጨረሻ አድርገዋለሁ። ዶክተር ጫኒ ስብሰባው ላይ ለምሳሌ አሁን በቅርብ ያካሄዳችሁትን እናንተ አስቸኳይ ይጠራለን ብላችሁ የተካሄደውን ስብሰባ መነሻ አድርገው ሊነግሩኝ ይችላሉ። በምን ደረጃ ነው የምትወከሉት ፓርቲዎቹ? በሊቀመንበሮች ደረጃ ነው። ለምሳሌ ገዢው ፓርቲ በትልልቅ ባለስልጣናት ይወከላል። በምን ደረጃ ነበር ለምሳሌ አሁን ውስጥ በሰባ በአብዛኛው ውስጥ በምን ደረጃ ነው የሚካሄደው? በውክልና ደረጃ ፓርቲው ነው የሚወክለው። ፓርቲው ግን የራሱን ሰዎች ሊወክል ይችላል። ይሄ ነው አሰራሩ እንጂ በፕሬዚደንት ወይም በሊቀመንበር ደረጃ እነከሌ ናቸው የሚባል ነገር የለውም። በኮሚቴ ደረጃ ሲዋቀር ፓርቲው ነው ከሌ ፓርቲ ከሌ ፓርቲ ተብሎ የሚዋቀሩት። ከዛ በኋላ ያለውን ግን በዛ ጉዳይ ላይ ሊሳተፍ የሚችል ሰው ግን ፓርቲው ይወክላል ፓርቲው ይመርጣል ከስራ አስፈጻሚ እነከሌ ይሁኑ የሚለውን ነገር ስራ አስፈጻሚ በእኛ ፓርቲ በኩል ለምሳሌ እኛ በስራ አስፈጻሚ ደረጃ ይህንን ጉዳይ ከሌ ይከታተለው ብለን ከስራ አስፈጻሚ አንድ ሰው እንወክላለን እንጂ ፕሬዚደንቱ ብቻ ይወክል የሚል አሰራርም የለም። ዶክተር ጫኔ ከበደ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲ አድማጮች ስም። እኔም አመሰግናለሁ እስክንድር። ፕሮግራማችን ይቀጥላል። የሚከተለው ፕሮግራም ባህልና ማህበረሰብ ነው። ለስነ ግጥምና ቅኔ ቀልባቸውን የሰጡ ወጣትና ታዋቂ ገጣሚያንን ጨምሮ የሥነ ጽሁፍና ጥበብ አድናቂዎች የተሰባሰቡባቸው ሁለት መድረኮች ናቸው የዛሬ ምሽት የባህልና ማህበረሰብ ቅንብር ትኩረት የሁለት ከተሞች የሥነ ግጥም ጉባኤ። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ እንላለን። አሳብና ብዙ መላእክት ያየ የስድስት ወር ጨቅላ ፍልቅልቅ ፈገግታ የጠዋት ላይ ጤዛ የጤዛ ላይ ውሃ እንክብል ጠብታ የረጋው ሐይቅ ላይ ከነፋስ ያወጋ ሰንበሌጥ ሹክሹክታ እኒህን እያየው ናፍቆት ብራና ላይ ጨረቃዋን ስዬ ሐዘን ጸጸት ችግር ወዲያ አማሩ ጥዬ እንዲህ አይነት ሀሳብ ሰማይ ላይ ደመና ደመና ላይ ስዕል ስዕል ውስጥ እኔ እኔ ውስጥ ደግሞ አንቺ ፍቅር ተወለደ፣ ጥላቻችን ሞተ፣ ጊዜው ተለወጠ፣ ዘመን ለእኛ ባተ። ንፋስ ወዲያ ወዲህ፣ እኛ ግን ወደ ላይ ተቃቅፈን ወደ ላይ የነገ ፍቅራችን ዛሬ ላይ እስክናይ። ይህን ሁሉ ያየው ይህ የህይወት ባህር አልጨኸም፣ ዝም ብሏል እኔን ግን ሂድ በደስታ ቦርቅ፣ ዘለ፣ ሰማይ ንካ፣ መሬት ላይ ቁጭ በል፣ እሰይ በል እልል በል እልል በል ይለኛል ጠዋትና ማታ ፈልጌ ጠብቄሽ ያገኘውሽ ለታ። ገጣሚ ሰለሞን ሳህለ ሐሳብና ስሜት በሚል ርዕስ የቋጠራትን ርዘም ያለች ግጥም ቀንጨብ አድርገን ነበር በማስቀደም የሰማ ነው የሰለሞን ሐሳብና ስሜት በዋሽንግተን ዲሲ እና በአዲስ አበባ ከተሞች በአንድ ቀን ለተካሄደው ዓመታዊ የግጥም ጉባኤ መክፈቻም ጭምር ነበረች። ተዋነይ ጠቢቡ በእውቀት በታምሩ ሞትን ሰባት ዓመት አቆመው ከበሩ። ታዲያ ምን ዋጋ አለው ሞትን ቢገትሩ ሕይወትን አክብረው አጣፍጠው ካልኖሩ። ሌሎችኛዋ ደግሞ በመድረኩ ከተሰሙት አንዷ የሰለሞን ሞገስ ምጥን ግጥም ናት። ዋና መቀመጫውን እዚህ በዋሽንግተን ዲሲ ባደረገው ጣይቱ የባህል ማዕከል ጠንሳሽነት ውሳኔ በሚል ተመሳሳይ ርዕስ በተመሳሳይ ጊዜ ከተካሄደው የዚህ ግጥም ጉባኤ አዘጋጆች ለምሽቱ የአዲስ አበባውን አስተባባሪ ገጣሚ ሰለሞን ሞገስንና ከተሳታፊዎቹ አንዱ የሆነውን በመግቢያውም ግጥሙን የሰማንለትን ሰለሞን ሳህልን ለውይይት ጋብዣለሁ። መጀመሪያው ለመጀመሪያ እዚህ እናንተ ሀገር ታሪክ መሰለ የምትባል ጓደኛ አለኝ። አብረኝ አብረኝ የተማረች ልጅ ነች፣ ገጣሚ ነች፣ መጽሐፍም አላት አንድ ቀን የሚል እና እሷ ነበረች ይህ እንድናዘጋጅ ከጣያቸው የባህል ማዕከል ጋር ያገናኘችን ውሳኔ በሚል ተመሳሳይ ርዕስ እዛም እዚህም እንዲኬድ ፍላጎት እንዳለ ነገረችን እና ከአለም ፀሐይም ጋር መገናኘት ጀመርን። ከዛ በኋላ የሚያስፈልጉ ነገሮች ነበሩ። እነማን ቢያቀርቡ ጥሩ ነው ፕሮግራሙ ላይ በሚል የራሳችን ሀሳብ ወይም ፕሮፖዛል ሰጠን። እዛ ሌሎችም የሚያስፈልጉ ነገሮች ምን ምን መሆን እንዳለባቸው ተነጋገርን እና ተስማማን፣ ሀሳብ ተለዋወጥን። በዛ መሰረት በቀረጽ ነው ፕሮጀክት መሰረት ማለት ነው። መጽሐፍ ካወጡም ካልታተመላቸውም በጣም ያን አድርገን በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አዳራሽ ከወጣት ገጣሚዎቹ ሌላ በተጨማሪ ተጋባዥ እንግዶችን በማድረግ የስነ ጽሁፍ ዝግጅቱን አካሂደናል እና አዳራሹ ሙሉ ነበረ። የተረፈ ቦታ አልነበረም። ብዙ ሰዎች መጥተውልናል፣ ተገኝተዋል። ከገጣሚዎቹ በተጨማሪም መጋቢ ሐዲስ እሸቱ አለማየሁ ተገኝተው በሀገራችን ስነ ጽሁፍ ላይ፣ በቅኔ ላይ፣ በባህል ላይ፣ በታሪክ ላይ የሚደገፈውን እየደገፉ የሚተቸውንም ደግሞ እየተቹ በጣም አዝናኝ እና አስተማሪ መልእክቶችና ትምህርት አስተላልተውልናል። በተጨማሪም ደግሞ የግዕዝ ቅኔ መምህር የሆኑት መምህር ሀዋስተረፈ በሀገር ቤት ባለው ሥርዓት መልክ ባቢያቸውን አጣብተው ባዶ እግራቸውን ሆነው በግዕዝ እና በአማርኛ ቅኔ ዘርፈው በጣም አስደስተውናል። ተመልካቹ ቅኔ የሰማበት ብቻ ሳይሆን እንዴት እንደሚከወንም ያየበት ጭምር ነበረ። ዝግጅቱ በጣም ጥሩ ነበረ። ፕሮግራሙን ስንቀበል ከዛ የተሰጠን መመሪያ ነበር። እኛም እዚህ ፕሮግራሙን ለማካሄድ የተጠቀምንበት ምንድን ነበር ያ መመሪያ? የተስማማንበት መመሪያ ተሰጥቶን ነበር። እኛም የራሳችን ይዘን አዘጋጀን ብልሃል። ምንድን ነበር ያ መመሪያ? እሺ፣ ለምሳሌ አንደኛ የተሰጠን ርዕስ ውሳኔ የሚል ነበረ። አስገዳጅ ነገር አይደለም። ፍላጎት ያላቸው ውሳኔ በሚል ርዕስ በጭብጡ ላይ እንዲጽፉ አድርገናል። ሌላው ደግሞ በሀገር ቤት ያለውን የወጣቶች የስነ ጽሑፍ እንቅስቃሴ ባለን አቅም ለመደገፍ እንፈልጋለን ስላሉ ይህንን ነው የተቀበልነው። እኔ ብቻ አልነበርኩም የሰራሁት፣ ሌሎች ሰዎች ነበሩ አብረውን። አስረስ ነበሩ፣ ጌታቸው የሚባል ልጅ ነበረ፣ ኤርሚያስ ስዩም፣ ደሳለኝ ስዩም እገዛ ሰጥተውን ይህን ፕሮግራም ብናዘጋጀው አንደኛ ወጣት ደራሲያንን ያገናኛል፣ ያስተዋውቃል፣ ልምድ ያለዋውጣል ብለን አሰብን። ሁለተኛ ለስነ ጽሁፍ ወዳጆች ደግሞ ከወጣቶች ስነ ጽሁፉን ለመስማት ለማድመጥ ተጨማሪ መድረክ ይሆናቸዋል የሚል ነበረን። በእኛም በኩል በሀገራችን ለሚካሄደው የስነ ጽሁፍ እንቅስቃሴ እድገት አጋዥ ነው ወይም ደጋፊ ነው በሚል ነው የተቀበልነው እና በዚህ በተስማማነው ነው መሰረት ዝግጅቱ አካሄደናል ማለት ነው። ውሳኔ በሚል ርዕስ በተመሳሳይ ሳይ ጊዜ ባለፈው ሳምንት አርብ በአዲስ አበባና በዋሽንግተን ዲሲ መካከል የተካሄደውን በአማርኛ እና በግዕዝ ቅኔ ዘረፋን የጨመረ የግጥም ጉባኤ የስነ ጥበብ ምሽት ነበረ። ሰለሞን ሞገስ ከአዘጋጆቹ አንዱ ዋና አዘጋጁ በመሆንህ ዝግጅቱ ምን ይመስል እንደነበረ እሱ ጠቅላላ ስዕሉን ሰጥተህናል። ሰለሞን ሳህለ ከዚህ በፊት የነበረው ለመጀመሪያው ዝግጅት አዘጋጅ ዛሬ የተሳታፊ ሆነ የተገኘ ነበርክና ሰለሞን ሞገስ ያካፈለን ስሜት በቅርብ ከሚረዱት ውስጥም እንደመሆን ምን ይመስል ነበረ? ለአንተስ እንደ ተሳታፊ እስኪ ንገረን። የአንተስ እይታ ምን ይመስላል? የዘንድሮ የውሳኔ ፕሮግራም ዝግጅቱ በጣም ደስ ይል ነበረ። የመጀመሪያው ዝግጅት ላይ ህይወት እዚህ ቦታ ሚለው ዝግጅት ላይ ሙዚቀኞችን ጨምረን ነበረ። ባህልም ዘመናዊ ሙዚቀኞች ጨምረን ነበረ። እሱ ጥሩ ነገሩ ነበረ። እዚህ ውሳኔ ላይ ያየሁት እና ደስ ያለኝ ደግሞ ቅኔ የሚቀኙ ሰዎችም አብረያ ተቀላቅለው ቅኔ ሲዘረፍ በግዕዙም በአማርኛውም ሲዘረፍ፣ የሚገርመው ነገር ከተጋበዙት ገጣሚያን መሃል አብሬ ቁጭ ብዬ ነበርና የግዕዙ ቅኔ ሲቀኝና ትርጉሙም ሲተረጎም የነበረው ታላቅ የታዳሚውም ደስታ በጣም ደስ ይል ነበረ። ወደፊትም ቢሆን ቢደረግ እያንዳንዱ ፕሮግራም ላይ እንደ ነገር ቢደረግ ስነ ጽሑፉንም ከሕዝብ ጋር ገናኝተን የምንሄድበት መንገድ ያሳየ አዲስና ደስ የሚል ነገር ነው። እሱ በጣም ደስ ያለኝ እና ለየት ያለብኝ ፕሮግራም ነበረ። ደስ ይል ነበር። በቃ የሰአት ችግር ብቻ ነው የነበር እንጂ ፕሮግራሙ አጠር መጠን ያለ በጣም ትልቅ ትምህርት የሚሰጥ ተነባቢውም፣ አድማጩም ሁሉም ደስ ያለው ፕሮግራም ነበረ። እንደ አጋጣሚ ሆኖ የነበርኩኝ የመጀመሪያውን ተቆረጠብን አይደለም አዎ አሉላ ከእንግዳው ጋር እየተወያየ ሳለ ተቋርጧል እንግዲህ ይሄ ቴክኒኩ ጉዳይ ነው አልተባበር ያለን ቴክኒኩ መኪና ነው። መኪናዋ መኪና የምንለው ምናልባት የተዘጋጀ ሙዚቃ አይጠፋም። መኪናው ላይ አንዱ ሙዚቃ እያጫወትን ጠብቅ ይሆን። ቴሊ እንግዲህ እየተነጋገረ ነው ከቴክኒሺያኖቹ ጋር ጥሩ። ለነገሩ ቀደም ሲል በአነሳነው ጉዳይ ላይ ሌላም አንድ አስተያየት፣ የአድማጭ አስተያየት አግኝቻለሁ በዚህ በኢቦላ ላይ። እሺ፣ ምንድን ነው እሱ እዚህ አካባቢ ከዚሁ አካባቢ ነው ያገኘሁት ከዋሽንግተን እዚሁ አካባቢ ላለመምጣቱ እዚህ ያለው ባለስልጣናትን ብትጠይቁ እና አንዳንድ ነገር መረጃ ቢሰጡም ብለዋል በተለይ ኢትዮጵያውያን በብዛት ይገኛሉ እዚህ አካባቢ እዚህ አካባቢ ሲሉ ዋሽንግተን አካባቢ ለማለት ነው ቫይረሱ ላለመድረሱ ላለመድረሱ ቀደም ብለን ደግሞ ምን ማድረግስ አለብን ይሄ እኮ ቀደም እኔና አንቺ እንዲሁ ስንጨዋወት አሁን ለምሳሌ ኤች አይቪ ኤድስ አለ። ልክ ነው። እንዴት እንደሚገን እንደሚመጣ እናውቃለን። ጥንቃቄው ቀላል ነው። ልክ ነው። ራስን መቆጠብ ነው። የተወሰነ መልኩ ጥንቃቄ ማድረግ ይቻላል። ልክ ነው። አብዛኛውን እንደውም ማለት ይቻላል። ይሄ ግን እኮ ሰውነት እንደዚሁ ከተ በባህሪ የሚተላለፍ ነገር አይደለም። የባህሪ ስላልሆነ በዚህ ላይ ደግሞ ሐኪሞችም ሲናገሩ በሰውነት ውስጥ በቆዳ ውስጥ ቀዳዳ መኖር የለበትም የሚለው ነገር በጣም አስጊ ነው። አድማጮቻችንም እውነታቸውን ነው፣ መረጃ ስጡን። መረጃ ጉልበት ነው። ትልቁ ነገር ጥንቃቄ ነው። ልክ ነው። ትልቁ ነገር ደግሞ የኢትዮጵያ አየር መንገድ ተስፋ አለኝ እስክንድር ይገፋበታል ብዬ ወደ ናይጄሪያ፣ ወደ እነዚህ ሀገሮች ይበራል በየቀኑ በጣም ብዙ በረራዎች ብዙ በረራዎች አሉ። እና እንዴት አድርገው እንደሚገድቡት አላውቅም። እስካሁን ድረስ አንድ ዘዴ ቀይሰዋል። ቤት ተስፋ አድርጋለን ተስፋ እናደርጋለን። እስክንድርም እንግዲህ ያው እየጠየቀ ምን እየተደረገ እንደሆነ አድማጮቻችንም እየጠየቁ ነውና የሚደርሰንን ነገር እናሰማለን በእውነት። አዎ እንደው የሚገርመው እንዲህ አይነት ነገር ድንገት ሲበላሽ አሁን የምትሞይበት ነገር ይቸግርሻል። አሁን ቀደም ሲል እኔ እናንተ እንኳን ሊቸግረን ባልተገባ ነገር እንፈልግ እንዴ? ሌላ ግን አድማጮቻችን፣ የተለያየ አስተያየት በምትሰጡበት ጊዜ በኢሜይልም ሆነ በስልክ ስትደውሉ እኛ መልሰን ልናገኛችሁ የምንችልበትን ቁጥር ብትልኩልንም መልካም ነው። ለምን አንዳንድ ጊዜ ቁጥርም ሳይጽፉ እንዲህ አይነት ነገር ባካችሁ ይሉናል። እና ለነዛ ሰዎች በሬዲዮ ማይነገር አንዳንድ መልሶች ይኖራሉ። ምክርም ቢሆን ደውለን የምናስታውቅበት ሁኔታ ይፈጠራል። ትክክል ነው። በየፕሮግራም ለአንቺ ፕሮግራም ለእኔም ወይም ሌሎቹም ፕሮግራሞች አሁን ይህንን ለምሳሌ ኢቦላን በተመለከተ በሐኪሞን ይጠይቁ ትኩረት ልናደርግበት እንችላለን። በጤና ፕሮግራም ሰሎሞን አባተ፣ በሐኪሞን ይጠይቁ አሉላ ከበደ እንደየ አግባቡ በተለያዩ በወቅታዊ ትኩረት ምክንያቱም የዓለምን መገናኛ ብዙኃን ትኩረት የሳበ ጉዳይ ሆኗል። ርዕስም አይመረጥም የፕሮግራም አይነትም አትመርጭበትም። ይሄ በቃ ወቅታዊና ቶሎ ቶሎ የኢንፎርሜሽን ወይም መረጃ የምሰጭበት ጉዳይ ነው። በተለይ ደግሞ ቅድም እንዳናሹ ሐኪሙን ይጠይቁ በሚለው ፕሮግራም ምንም እንኳን ፕሮግራሙ ተቋርጦበት ፕሮግራሙ ተቋርጧል። አሉላ እንግዲህ እንኳን ደረስ፣ ከአንተም ሁለት ነገር አለብህ። የእንግዳህን የተቋረጠ ውይይት እንደገና አንተ ትንሽ ሳስፋፋዋለህ፣ ሁለተኛ ኢቦላን በተመለከተ በሐኪሙን ይጠይቁ እኔና ቆንጂት ባለፈው ስለ ኳስ ተጫዋቹ አልጠየቅንም። አሁን ጠያቅ፣ ስለ ኢቦላ ደግሞ ትጠይቅልናል። በነገርህ ላይ የስነ ግጥም ጉባኤውን የተመለከተው ውይይት ነው የተቋረጠው። የሚጥም ነበር ደግሞ በጣም ይጥም አሉ። ወጣቶች ናቸው፣ ጥሩ ገጣሚዎች ናቸው። ሁለት ጫፍ ያሉ ሁለቱም ሰሎሞን ናቸው፣ ሁለቱም ሰሎሞኖች ናቸው ደግሞ በአጋጣሚ እንግዲህ የስነ ስርአቱም የመድረኩ ማደረጃጀት ሁለት የተለያየ ዓለም ጫፍ ያሉ ነገር ግን አንድ የሚያገናኛቸው ነፍሳቸውን የሚያገናኝ የስነ ጥበብ ስራ አለ። ያ ግጥም ነው በየዓመቱ እያገናኛቸው ያለው። እሱን ነበር እየተወያዩ ያሉት። በየዓመቱ ነው የሚደረገው። እንደዚህ በየዓመቱ እዚህም እዛም፣ በአንድ ቀን በተመሳሳይ ሰዓት በተመሳሳይ ርዕስ ነው እያዘጋጀው ያሉት። ያበረታታል ወጣቶችን ለማበረታታቸው። ሁለቱን ጉባኤ የሚያገናኘው አንድ ላይ የሚስተዋልበት የሚደመጥበት መንገድ አለ ወይስ በአንድ ጊዜ ሁለቱ ከተሞች ላይ መደረጉ ነው። እስካሁን በቴክኖሎጂ በተለይ ኢትዮጵያ ያለውን መታየት የሚችልበትን ሁኔታ መፍጠር የቻለው አይመስለኝም። በሀሳብ ግን በስልክ ይደዋወላሉ። አንደኛው ዝግጅት ሲካሄድ ሌላኛው እንዲያውቅ ያደርጋሉ። ከመዘጋጀቱ በፊት በርዕሶቹ ላይ እያወራሉ ልጆቹ፣ ወጣቶቹ እየተነጋገሩ ነበር። ቅድም በቃለ መልሱ እንደሰማችሁት ይበልጥ የማየው ግን ያን መንፈስ መጋራት እዚህ ላለው እግር ቤት ያለው ይናፍቀዋል። በየወሩ የሚዘጋጀው ፕሮግራም ላይ አዲሱም ትሄዳለ። ብዙ ጊዜ እንከታተላቸው፣ ግን በአንድ ቀን በተመሳሳይ ሰዓት ማድረጉ ምን ይሆን ጠቀሜታው? ስሜቱ መጋራቱ ይመስለኛል። ወጣቶችን ማነቃቃት የበለጠ ስራዎቻቸውን፣ ክብር የሚሰጥ ሰው ከሩቅም እንዳለ ማሳየት። አንዱን ስታ አንዱ ያመልጣል ብዬ እኮ ነው። አንዱ ብቻ ነው የምናገኘው። ለእኛ በርቀቱ ምክንያት አንዱን ብቻ ነው የምናገኘው። እዛም ላሉት በራሳቸው ይገደባሉ። በመንፈስ ግን የመገናኘቱ ስሜት አለ። ወጣቶቹ ስለ ግጥሞች ይወያያሉ። አንዲት ሴት ገጣሚ ወጣት ሴት የደረሰችው ግጥም ነበረ፣ ግሩም ነው። በሚቀጥለው ፕሮግራማችን እንግዲህ እናመጣለን የቴክኒክ ብልሽቱ የተፈታ ስለማይመስልኝ የኢቦላውን መመለስ ይችላል አይመስልም። ቴሊም ቴክኒሽያኑም፣ ይታየኛል ጥረት እያደረገ ነው። ፈገግ ይላል ቴሊ። ይሳካለት አይሳካለት በአማርኛን ጠይቀው ይሆን ቴሊ፣ እንደዚሁ ፈገግታ። ግን አንድ ነገር ገና ነው። ምንም የሆነ ነገር የለም። አውሩ እያለ ነው አሉላ። ኢቦላን አስመልክቶ አድማጮቻችን፣ ሁለት አድማጮቻችን እባካችሁ ለመከላከል የሚደረገውን ጥረት ተከታትላችሁ ምን ማድረግ እንደሚገባን ደግሞ አሳውቁን በየጊዜው ብለዋል። እንግዲህ የቀጣዮቹ ቀናት ዋና ትኩረታችን ይኖርም እሱን። ልክ ነው፣ ወደ ወቅታዊ ርዕሰ ጉዳይ መሄድ ያለብን ይመስለኛል። እንግዲህ በሌሎች ዝግጅቶቻችንም በዘገባዎቻችንም እንደተመለከተው የኢቦላ ጉዳይ በጣም አነጋጋሪ ነው። በስጋት በመጨነቅ መዋጥ ሳይሆን ምን አይነት ጥንቃቄ ከበሽታው መዛመት ሊያድን ይችላል። ራስን እንዴት መጠበቅ ይቻላል? ቤተሰቦች፣ ህጻናትን፣ ጉዞ የሚደረግበት ሁኔታ፣ የአየር መንገድን ዘገባ እንደገለጽ ነው። ብዙ የሚነሱ ጥያቄዎች አሉ። የበሽታውንም ባህሪና ተፈጥሮ ሰዎች በቅጡ መረዳት የሚችሉበትን ፕሮግራሞች ማዘጋጀት አለብን። ምናልባት የመጪው ማክሰኞ ዝግጅታችን እንዳላችሁት፣ አንዱ እሱ ላይ እንግዲህ ይሆናል። ሌሎች ዘገባዎች ኢቦላ ኮ ግን አፍሪካ ውስጥ ወደ ጊኒ፣ ላይቤሪያ እንደዚህ ከተጀመረ ስንት ጊዜ ሆኗል እና ዝም ተባለ ይመስለኛል። አሁን እንግዲህ ወደ ሌሎች ሀገሮችም እየተዛመተ መሆኑ ነው። በጣም ፈዋሽ መድኃኒትም መከላከያም አለመኖሩ ደግሞ እንደዛ አይነት ባህሪ ካላቸው የሚለዩ ይሄ ፈጣን መሆኑ፣ በአጭር ጊዜ ውስጥ ገዳይ መሆኑ ይበልጥ አሳሳቢነቱን ከፍ ያደርገዋል። ዋናው ግን እኛም በመገናኛ ብዙሀን የምንሰራውም ሆን ሌሎች በህክምናው ዘርፍ ያሉ ሰዎች የሚያደርጉት ጭንቀት ወይም ደግሞ ወደ ፍርሃትና ትርምስ ውስጥ የሚከት ስጋት ሳይሆን፣ መረጃ ምን መረጃ በአግባቡ ማግኘት እንዴት ቤተሰቤን መጠበቅ እችላለሁ? በአገር ደረጃ የጤና አጠባበቅ ፕሮግራሞች ምን አይነት የተሻለ መረጃ ማቅረብ ይችላሉ? እንግዲህ ያዘጋጃሉ ነው። ልክ ነው። በአጋጣሚው ደግሞ በህክምና ሙያ ላይ ያሉ